የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥቅምት 27 2023 ዓ ም ዝግጅታችን ጀመረ። ¶¶ ለአማራ ክልል ሰሜን ሸዋን ዞን ይቅርታ፣ ለአማራ ክልል ሰሜን ሸዋን እና የኦሮሞ ብሔረሰቦች ዞን አጎራባሽ ቀበሌዎች ግጭት ዘላቂ መፍትሄ እንዲፈለግ ተጠየቀ። መስኖ መስሞ ከሚባለው ወደ አስራ አራት ምናምን አካባቢ ሰዎች ሞተዋል። እዛ ኛ ደግሞ ጫንጮ ምስረታ ከምትባለው እንደዚሁ የቀሩት ከዛ አካባቢ ነው። የሞት አዝመራ ሙሉ በሙሉ ተቃጥሏል። አርጡማ ጨቆርሶ፣ ይህ ችግር አርጡማ የተጀመረው አርጡማ ፋርሲ ጨቆርሶ ቀበሌ ነው። በዚህም ብዙ አርሶ አደሮች ተገለዋል። ሀያ ሰዎች ሞተዋል። በአጎራባሾቹ ወረዳዎች ከሚኖሩ አርሶ አደሮች መካከል የተወሰኑትን ሀሳብ ነው ቀንጭለን ያስደምጥ ናችሁ። ሙሉ ጉዳዩ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምን አምሽታችኋል! አድማጮቻችን፣ እንዲሁም ተመልካቾቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና ዜናዎች እናስደምጣችኋለን። አሉላ ከበደ ይጠብቃችኋል። ሰላም፣ ጤና ይስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በጃፓን እየተካሄደ ያለው የጂ ሰባት ሀገሮች ጉባኤ የጋዛው ግጭት አብይ ትኩረት መሆኑ ተገለጠ። በያዝነው ሳምንት በመካሄድ ላይ ያለው የቡድን ሰባት የውጭ ጉዳይ ሚኒስትሮች ጉባኤ የቡድኑ አባል አገራት በእስራኤል ሐማሱ ጦርነትና በጋዛው ሰብኣዊ ቀውስ ምላሽ ዙሪያ በግልጽ እንዲናገሩ ወሳኙ ጊዜ ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ገለጡ። በሊቀመንበሯ ጃፓን አስተናጋጅነት ዛሬ ማክሰኞና ነገረቡ ቶኪዮ ላይ የሚቀጥለው የዘንድሮ የጂ ሰባት አገሮች ጉባኤ ትኩረት ዜናው የተሰማው ለጋዛው ጦርነት የሰብአዊ ተኩስ አቁም ጥሪው እየጨመረ በመጣበት ወቅት ጋር ተገጣጥመዋል። የጃፓኑ የውጭ ጉዳይ ሚኒስትር ካሚካዋ በጉባኤው መክፈቻ ላይ በሰጡት አስተያየት ባለፈው መስከረም 26 በሐማስና በሌሎች የፍልስጤም ታጣቂዎች የተፈጸሙትን የሽብር ጥቃቶች ጃፓን ያለማወላወል ታወግዛለች ብለዋል። የዩናይትድ ስቴትስ ዜጎችን ጨምሮ በሐማስ ተይዘው የሚገኙ ታጋቾች ፈጥነው ይለቀቃሉ የሚል ተስፋ እንዳላቸውም አክለው አመልክተዋል። በተያያዘ ዜና ብሊንከን በዛሬው ዕለት ከጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳና ከውጭ ጉዳይ ሚኒስትሩ ዮኮ ካሚካዋ ጋር የሁለትዮሽ ግንኙነታቸውን በሚመለከቱ ጉዳዮች ላይ ተወያይተዋል። በኬንያና ሶማሊያ ከባድ ዝናብ እና ጎርፍ አደጋ ደረሰ። በኬንያና ሶማሊያ ከባድ ዝናብ ዝናብና የጎርፍ አደጋ በትንሹ የአርባ ሰዎች ህይወት ሲያልፍ በአስር ሺዎች የሚቆጠሩ መፈናቀላቸውን የእርዳታ ድርጅቶች ትናንት በሰጡት መግለጫ አመለከቱ። ደረጀ ደስታ የመገናኛ ብዙሃን ያጠናቀሯቸውን ዘገባዎች ጨምቆ እንደሚከተለው ያቀርበዋል። በኬንያና ሶማሊያ በደረሰው ከባድ ዝናብና የጎርፍ አደጋ በትንሹ የአርባ ሰዎች ህይወት ሲያልፍ ከ113 ሺህ በላይ ሰዎች ተፈናቅለዋል። በመቶ ሺዎች የሚቆጠሩት ደግሞ ጊዜያዊ ጉዳት ደርሶባቸዋል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ማስተባበሪያ ጽፈት ቤት ኦቻ ትናንት ሰኞ በሰጠው መግለጫ አስታውቋል። አደጋው አሳሳቢ በመሆኑ በሁለቱም ሀገራት የሚገኙ የረድኤት ድርጅቶች እርዳታ ለመስጠት እየተጣደፉ መሆኑ ተዘግቧል። በሶማሊያ አስከፊው የአየር ሁኔታ 25 ሰዎችን ሲገድል ቤቶችን፣ መንገዶችንና ድልድዮችን ጨምሮ ከፍተኛ ውድመት አድርሷል። ይህን ተከትሎ የሶማሊያ መንግስት የአስቸኳይ ጊዜ አዋጅ አውጇል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በጁባና ሸበሌ ወንዞች ላይ ከፍተኛ የጎርፍ አደጋ መኖሩን በመግለጽ በመላው ጁባ አካባቢ ያሉት ሰዎች እንዲለቁ አሳስቧል። በጁባላንድ ግዛት ልዑክ ወረዳ በጎርፍ የተጠቁ 2040 የሚጠጉ ነዋሪዎችን የማዳን ስራ እየተሰራ ነው ተብሏል። ኬንያም እንዲሁ ከፍተኛ ጉዳት ደርሶባታል። በጣለው ከባድ ዝናብ በተነሳ ጎርፍ 15 ሰዎች መሞታቸውን የኬንያ ቀይ መስቀል አስታውቋል። የጎርፍ አደጋው ከአንድ ሺ በላይ የቤት እንስሳትን ሲገድል 241 ሄክታር የእርሻ መሬት አውድመዋል። የሞምባሳ የወደብ ከተማና የሰሜን ምስራቅ አውራጃዎች እንደ ማንዴራና ዋጅር የመሳሰሉ አካባቢዎች እጅግ በጣም መጎዳታቸው ተዘግበዋል። የአየር ትንበያ ባለሙያዎች በጥቅምትና ታህሳስ መካከል በአካባቢው ከወትሮው የጠነከረ ከባድ ዝናብ ሊኖር እንደሚችል ቢያስጠነቅቁም የኬንያው ፕሬዝደንት ሩቶ ትንበያውን ያልተቀበሉት መሆኑ ተመልክተዋል። ይህ በእንዲህ እንዳለም በኢትዮጵያው የሶማሌ ክልል በጣለው ከባድ ዝናብና የጎርፍ አደጋ በሺዎች የሚቆጠሩ ከቀያቸው መፈናቀላቸው ተዘግበዋል። የጎርፉ አደጋ በመኖሪያ ቤቶችና በእርሻ ቦታዎች ላይም ጉዳት ማድረሱ ተዘግበዋል። ድርጅን፣ ለዘገባው አመሰግናለሁ። ወደ መካከለኛው ምስራቅ ዜና ስንመለስ የእስራኤልና ሂዝቦላ ግጭት እየተባባሰ ባለበት የዩናይት ስቴትስ ከፍተኛ ልኡክ ወደ ቤሩት አቅንተዋል። የዩናይት ስቴትሱ ከፍተኛ ልኡክ አሞስ ሃክስቲን በደቡባዊ ድንበሯ በእስራኤልና በሂዝቦላ መካከል ውጊያ እየተባባሰ በመጣባት ሊባኖስ በጊዜያዊ ጠቅላይ ሚኒስትሯና በፓርላማዋ አፈ ጉባኤ መካከል የተፈጠረውን ውጥረት ለማርገብ በታለመ ነገር ግን ቀደም ብሎ ይፋ ያልተደረገ ጉዞ ዛሬ ወደ ቤሩት አቅንተዋል። የዩናይት ስቴትስ የጋዛው ግጭት ተባብሶ ወደ ሊባኖስ ሲስፋፋ ማየት አትሻም ያሉት አክስቲን ከጋዜጠኞች የሚቀርቡ ጥያቄዎችን ግን አላስተናገዱም። ከቀናት በፊት አንዲት ሊባኖሳዊትና ሶስት ሴቶች የልጅ ልጆቿ በእስራኤል ሰዋል በአውሮፕላን በተፈጸመ ጥቃት የመገደላቸው ዜና መሰማቱን ተከትሎ ብርቱ ቁጣ መቀስቀሱም ይታወሳል። የሐማስ ሀጋር የሆነው ሂቦላ ሂዝቦላ በአጻፋው በሰሜን እስራኤል ኬርያት ሽሞና መንደር ላይ ባነጣጠራቸው ሚሳዮች አንድ ሰው መገደሉ ተዘግበዋል። በሂዝቦላና በእስራኤል መከላከያ ኃይል መካከል እየተካሄደ ያለው ደም አፋሳሽ የተኩስ ልውውጥ የእስራኤልና የሐማስ ጦርነት ተስፋፍቶ አዲስ የጦር ግንባር ሊፈጥሩ ይችል ይሆን በሚለው ዙሪያም ተንታኞች አጥብቀው እየተከራከሩ ነው። ይህ በእንዲህ እንዳለ ሀክስቲን በዛሬው ዕለት በሶስቱ በሰጡት አስተያየት በእስራኤልና ሊባኖስ ድንበር ላይ የተፈጠረውን አለመረጋጋት ማስቆም በእጅጉ አስፈላጊ ነው ብለዋል። በምርጫ ዘገባ ወቅት ለጋዜጠኞች ደህንነት ጥበቃ እንዲደረግ ተመዳ አስጠነቀቀ። አንድ የተባበሩት መንግስታት የትምህርትና የሳይንስ እንዲሁም የባህል ድርጅት ዩኔስኮ ከፍተኛ ባለስልጣን ናቸው። በምርጫ ወቅት በጋዜጠኞች ላይ የሚደርሱትን እነኝህን ጥቃቶች አስመልክቶ ድርጅታቸው ያወጣውን ማስጠንቀቂያ ያሰሙት በዩኔስኮ የንግግር ነፃነትና የጋዜጠኞች ደህንነት ጉዳዮች ኃላፊ ግለርሜ ከኔላ ደሱዛ ጎይዶ በትላንትና እለት በኒውዮርክ ባቀረቡት አጭር ጋዜጣዊ መግለጫ ባለም አቀፍ የሰብዊ ሕጎችም ሆነ የጸጥታው ምክር ቤት ከጉዳዩ ጋር አያይዞ ባሳለፋቸው ድንጋጌዎች በተመለከተው መሰረት ጋዜጠኞች በእነኚህ ሁኔታዎች ውስጥ ስራቸውን መስራት በሚያስችል መልኩ ጥበቃ ሊደረግላቸው ይገባል ብለዋል። የጸጥታው ምክር ቤት ድንጋጌ ቁጥሩ 22 22ን በተለይ የጠቀሱት የመንግስታቱ ድርጅት ባለስልጣን ። የድርጅቱ ዋና ጸሐፊ በመክፈቻ ንግግራቸውን እንደጠቆሙት በተለያዩ አካባቢዎች በመካሄድ ላይ ያሉ ግጭቶች ከአሁን ቀደም ታይቶ በማያውቅ ደረጃ የበርካታ ጋዜጠኞችን ህይወት እየቀጠፉ መሆናቸውን አስታውሰዋል። ጎይዶ በትላንቱ የቪዲዮ መልእክታቸው አያይዘውም እንደ አውሮፓውያን የዘመን አቆጣጠር ከ2019 ዓ ም እስከ 2022 ባለው ጊዜ ውስጥ በሰባ ሀገራት በተካሄዱ ምርጫዎች ወቅት በጋዜጠኞች ላይ የተፈጸሙ ጥቃቶችን የሚያሳይ ልዩ ጥናት አድርገናለን ብለዋል። በጥናቱ መሰረት በዝርዝር የተዘገቡትን ጨምሮ የ759 የመብት ጥሰቶችን በጋዜጠኞች ላይ መቃጣታቸውን አመልክተዋል። በመሆኑም ብዙዎቻችሁ እንደምታውቁት ቢያንስ በሰማኒያ አንድ አገሮች ውስጥ ምርጫ በሚካሄድበት ሁለት ሺ ሀያ አራት የአሳሳቢነቱን ደረጃ ከፍ ማለት በመረዳት ጋዜጠኞች የምርጫ ዘገባዎችን በሚያቀርቡበት ወቅት ደህንነታቸው መጠበቁን የሚያረጋግጡ እርምጃዎች የማዘጋጀትን አስፈላጊነት አጽንዖት ሰጥተን ማስረዳት እንሻለን ሲሉ አመልክተዋል። በመካከለኛው ምስራቅ የሚካሄደው ግጭት በዚያ ለሚገኙ ጋዜጠኞች ደህንነት ያለውን ሁኔታ አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱም ከአጋሮቻችን ጋር በመሆን ክትትላችንን እንቀጥላለን ብለዋል። አክለውም በዲጂታል መረጃው ዓለም የሚታዩትን ትንኮሳዎች፣ የደህንነት ጥያቄዎች፣ የተሳሳቱ መረጃዎችና የጥላቻ ንግግሮችን በተመለከተም አዲስ የአፈጻጸም መመሪያ ይፋ መደረጉን ገልጠዋል። ቻይና ባለፉት ሀያ አመታት ከአንድ ትሪሊዮን ዶላር በላይ ለታዳጊ ሀገሮች ማበደሯን አንድ ጥናት አመለከተ። የቻይና የገንዘብ ተቋማት እንደ አውሮፓውያን የዘመን አቆጣጠር ከ2000 እስከ 2021 ባለው ጊዜ ውስጥ አንድ ነጥብ ሶስት አራት ትሪሊዮን ዶላር ለታዳጊ ሀገሮች ማበደራቸውን ኤይድ ዳታ የተባለው የዩናይትድ ስቴትስ ውስጥ የሚገኝ የጥናት ተቋም ተመራማሪዎች አስታወቁ። የጥናቱ ባለቤቶች አክለውም በዓለም ትልቋ የሁለትዮሽ አበዳሪ አገር ለመሠረተ ልማት ከሚውሉ ብድሮች ወደ ሌሎች የብድር አይነቶች መሸጋገሯንም አመላክተዋል። እንደ አውሮፓውያን የዘመን አቆጣጠር በ2016 አጠቃላይ መጠኑ 136 ቢሊዮን ዶላር የሚጠጋ ገንዘብ ያበደረችው ቻይና በ2021 ውጪ ያደረገችው የ80 ቢሊዮን ዶላር ብድርና እርዳታ በ165 ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ እየተከናወኑ የነበሩ ቁጥራቸው ሀያ አንድ ሺ የሚደርሱ ፕሮጀክቶችን ወጪ መሸፈኑንም ጥናቱ አክሎ አመልክቷል። ቻይና ለውጭ ሀገራት የምትሰጠው ብድር ቤጂንግ በማደግ ላይ ባሉ አገሮች አጋሮችን ሲያፈራላት ከምዕራቡ ዓለምና እንዲሁም ለመሰረት ልማት ፕሮጀክቶች የዋለ ነገር ግን መክፈል ያልቻሉት ከፍተኛ ብድር ባለዕዳ ለመሆን የተዳረጉ እንደ ሽሪላንካና ዛምቢያ ያሉ ሀገሮችን ጨምሮ ከአንዳንድ ተበዳሪ አገሮችም ዘንድ ብርቱ ትችት አስከትሎባታል። ቻይና ለውጭ አገር ተበዳሪዎች የምትሰጣቸው ብድሮች ምንጭም ሆነ የብድር ትኩረቷ መቀየሩንም የጥናቱ መረጃ ጠቅመዋል። ክቡራትና ክቡራን ተመልካች አድማጮቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍሌ ክፍለ ጊዜ እዚህ ላይ ያበቃ መልካም አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 ና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ አላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋ አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከመደበኞቹ የራዲዮ በቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ነው። የድምፃሊያም የጽሁፍ መልእክት ለመቶ ለምትፈልጉ ሌላ አማራጭ አለን። 2022059942 2095242 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ እንሻገር። በአማራ ክልል ሰሜን ሸዋ ዞን አንጾኪያ ገምዛና በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፋርሲ አጎራባሽ ቀበሬዎች ባለፈው ሳምንት እሁድ በተቀሰቀሰ ግጭት የሰዎች ሕይወት እንዳለፈ የአካል ጉዳት እንደደረሰና የደረሰ ሰብልም እንደወደመ ተገልጸዋል። ለግጭቱ መነሳት ከሁለቱም አካባቢዎች የተለያዩ ምክንያቶች ሲሰጡ፣ ከአንጾኪያ ገምዛ በኩል የደረሰ ሰብላችንን እንዳንሰበስብ ከአርጡማ ፋርሲ በኩል ጫናና ጥቃት በመሰንዘሩ እንደሆነ አስተያየታቸውን ለአሜሪካ ድምፅ የሰጡ የወረዳው ነዋሪዎች ይናገራሉ። በአንጻሩ አንድ የአርጡማ ፋርሲ ነዋሪ የነበሩ የዕድሜ ባለጸጋ በአንጾኪያ ገምዛ ወረዳ ውስጥ በመገደላቸው ግጭቱ እንደተቀሰቀሰ አስተያየታቸውን የሰጡ የአርጡማ ፋርሲ ነዋሪ ይገልጻሉ። ከእርሻ መሬት ከውሃና ከግጦሽ ስፍራ ጋር በተያያዘ በሁለቱ ሕዝቦች መካከል በተለያዩ ጊዜያት ግጭቶች ይቀሰቀሱ እንደነበረ የተናገሩ አንድ አስተያየት ሰጪ ደግሞ ለግጭቶቹ የብሔር ገጽታ በማላበስ ችግሩ እንዲባባሱ የሚሰሩ አሉ ሲሉም ትችት ያሰማሉ። መንግስትም ከስብሰባ ባሻገር ዘላቂ መፍትሄ እንዲፈልግ ጠይቀዋል። መስፍን አድራጌ ያጠናቀረውን ዘገባ እንግድ ወልድ ያሰማናል። በአማራ ክልል ሰሜን ሸዋንና የኦሮሞ ብሔረሰብ ዞኖችን በሚያጎራብቱት የአንጾኪያ ገምዛና የአርጡማ ፉርሲ ወረዳዎች ውስጥ ባሉ ቀበሌዎች ደረሰ የተባለው ግጭት የተቀሰቀሰው ባለፈው ሳምንት እሁድ ጥቅምት 25 ቀን 2016 ዓ ም ነው። በኦሮሞ ብሔረሰብ አስተዳደር ዞን አርጡማ ፉርሲ ወረዳ ድምቱ ጨቆርሲ እና በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ሀገረ ማርያም፣ ዋጀራ እና ጨቅጨቅ በተባሉ ቀበሌዎች የተቀሰቀሰው ግጭት ለሰዎች ሞትና ለደረሰ ሰብል መውደም ምክንያት እንደሆነ ስማቸውን መግለጽ ያልፈለጉ የአንጾኪያ ገምዛ ወረዳ የጨቅጨቅ ቀበሌ ነዋሪ ያስረዳሉ። ከሶስት ከምናምን በፊት አርሶ አደሮች እዛ አዝመራ ምናምን አሁን እየሰበሰቡ ነበረ። አዝመራ ላሰበስባሏቸው ወደ አራት ሰው ምናምን መርቱባቸው። ትናንትና ለበጧት ጀምሮ የተኩስ ድምፅ ይሰማ ነበረ። ሰውም ከሀያ በላይ ሞቷል። መስኖ ከሚባለው ወደ አስራ አራት ምናምን አካባቢ ሰዎች ሞተዋል። ዛ ደግሞ ጫንጮ ምስረታ ከምትባለውም እንደዚሁ የቀሩት ከዛ አካባቢ ነ ሞት አዝመራ ሙሉ በሙሉ ተቃጥሏል። በቃ ጤፍ ነው ማስለው የተወሰኑን ትንብሏል ሙዝ ምናምን ይሄ ሌላ አትክልቱን በገጀራ ምናምን ቆራርጠውታል። ጤፍ ሙሉ በሙሉ ጠፍቷል። በመከላከያም ገብቶ ወደ አካባቢው ለማረጋጋት ሞክሮ ነበረ። ካለቀ በኋላ ነው የደረሰው። ጉዳት ከደረሰ በኋላ በሁለቱም በኩል ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ በኦሮሞ ብሔረሰብ ዞን አርጡማ ፉርሲ ወረዳ የጮቆርሶ ቀበሌ ነዋሪም በተመሳሳይ በተቀሰቀሰው ግጭት ሰብአዊና ቁሳዊ ጉዳት መድረሱን ተናግረዋል። ይህ ችግር አርጡማ የተጀመረው አርጡማ ፋርሲ ጨቆርሶ ቀበሌ ነው። በዚህም ብዙ አርሶ አደሮች ተገለዋል። 20 ሰዎች ሞተዋል። የቆሰሉት ደግሞ ብዙ ስለሆኑ ቁጥራቸው በውል አልታወቀም። ከሚሴ ሆስፒታልም አሉ፣ እንዲሁም በየወረዳው ጤና ተቋማትም አሉ። ከባባድ መሳሪያዎች ሲተኮሱ የነበረው በእነዚህ ኃይሎች ነው። እኛ አሁንም ስጋት አለን ለደህንነታችን። ዛሬ ምን ይፈጠር ይሆን እያልን ስጋት ውስጥ ነን። ሌላው የጨቆር ሰው ቀበሌ አስተያየት ሰጪም ግጭቱ የተቀሰቀሰው በአንጾኪያ ገምዛ ውስጥ አንድ የአርጡም አፉር ሲያዛውንት በመገደላቸው እንደሆነ ያስረዳሉ። ናናዋ ጨቆርሶ ጀምሮት ወሬ ፋኖ አማራ ጮቆርሶ የሚባል አካባቢ ፋኖዎች በወሎ ኦሮሞዎች ላይ ተኩስ ከፈቱ። በርካታ ሰዎች ሞተዋል። መንስኤው አንድ የ65 ዓመት አባት መስኖ የሚባል አካባቢ ላይ በፋኖ ታጣቂዎች ተወስደው ተገደሉ። እናም ነገሩ በዚህ ነው የተነሳው። አስክሬኑን ከለከሉት። ከዚህ በኋላ ትላልቅ መሳሪያዎች መተኮስ ተጀመረ። ድሽቃ፣ ሞርተር እና ስናይፐር የሚባሉ መሳሪያዎች አርሶ አደሩ ላይ ተኮሱ። ብዙ ሰዎች ሞተዋል። በርካታው ቆስሏል። የአንጾኪያ ገምዛ ነዋሪ የሆኑ ሌላው አስተያየት ሰጪ ደግሞ ግጭቱ የተነሳው ሰብላቸውን ለመሰብሰብ በተዘጋጁ የአንጾኪያ ገምዛ አርሶ አደሮች ላይ ከአርጡማ ፉርሲ በኩል ጥቃትና ትንኮሳ በመሰንዘሩ ነው ይላሉ። ቀደም ሲል ነባር ግጭት አለ እና ብዙ ጊዜ ግጭት ይፈጠር ነበረ። አራት አምስት አመት እኮ ነው ሀያሪ የተባባሰ እየተባበሰ ጊዜውን እየጠበቀ ይኸው በየዓመቱ የተፈጠረ ነው። ነገር ግን ዞሮ ጊዜው ሁሉ አልፎ በቀደሙ ትንሽ ከበድ አለ ነበረ። ሐሙስ ዕለት መጀመሪያ በሀያ ሁለት ማታ አካባቢ አስራ አንድ ሳሌ ከተያሉት አዝመራ ደግሞ ደርሶ ነበርና ከላይ ያለው የአማራው አዝመራ ማለት ነው። እዛ አማራው አዝመራን አላሰበስብ ማለት መጨረሻ ላይ የእኛ ሰው በቃ ምር ይሰራሉ ማለት ነው። ከላይ ያለው ሰው ማለት ነው። ከዛ በኋላ በማግስቱ አርብ ዕለት ረፋድ ላይ ጀምሮ ተኩስ ነበረ። ከዛ የተጎዱም ልጆች ነበሩ። ከኛም አንድ ሶስት አራት ልጆች ቆስለዋል። ከታች ያለውን ጉዳት ባላቅም በእኛ በኩል ያለው ማለት ነው። በ ሀያ አራት ቅዳሜ ዕለት ደግሞ ሰላም ውሏል። በሀያ አምስት ግን እስከዛሬ ካሉት አራት አምስት አመት ከተፈጠረው ግጭት በብዙ ነገሩ ግዙፍ የሆነ ብዙ መስዋዕትነት የተከፈለበት የሰው ልጅ በንብረትም ህይወትም መስዋዕት የተከፈለበት እለት ነው። ብዙ ሰው የቆሰለበት እለት ሆኗል። በቃ ቢያንስ በሶስት አምቡላንስ እና ዘይቶታ መኪና አንድ አስራ ስድስት ቁስለኛ ጭነው ወደ ደሴ ከነኚህ ከአስራ ስድስት ቁስለኛ አንዱ ዛሬ ለሊት ሞቶ ተመልሶ ሄዷል። ከአስራ ስድስት በላይ ያልመጡም ብዙ አሉ ቁስለኞች አሉ። የሞቱትም ደግሞ አስራ ሰባት አካባቢ ደርሰው ነበር። አሁን ዛሬ ሴት ከአስራ ስምንት ደርሰዋል የሞቱት ራሱ ማለት ነው። ከአንዱ ቀበሌ ከአጎራባች ደግሞ አንድ ቁስለኛና አምስት ሰው ሞቷል። ጨቀጨቅ ቀበሌ ላይ በአንጾኪያ ገምዛ የጨቅጨቅ ቀበሌው አስተያየት ሰጪ በግጭቱ ተሳታፊነት የሚከሱት ሌላ አካልን ነው ምነው ያው በኦነግ ሸኔ ና የአማራውን ገበሬ ወቅቱን ጠብቆ አዝመራ በመሰብሰቢያ ሰዓት ያው አርሶ አደሩ እንዲፈናቀል ና አዝመራው እንዳይሰበስብ አድርገው ነው እንትን ያሉት። የጨቆርሰው አስተያየት ሰጪ በበኩላቸው ይህን ይላሉ። ስለ እውነት ለመናገር ችግሩ የተፈጠረው ሰሜን ሸዋ እና ኦሮሞ ብሔረሰብ አዋሳኝ አካባቢ ነው። እዚህ አካባቢ የኦሮሞ ነጻነት ሰራዊት አይንቀሳቀስም፣ ታይቶም አይታወቅም። ማንም ሰው ቢጠየቅ ይታወቃል። እነሱ አሉ ተብሎ የሚታወቁበት ቦታ አፋር ክልልና ኦሮሞ ብሔረሰብ ዞን መካከል ነው፣ እና ይህ ከእውነት የራቀ ነው። ከሁለቱም ዞኖች ወረዳዎችና ቀበሌዎች አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን በማኅበራዊ ትስስር ገጹ ማምሻውን ይዞት በወጣው መረጃ በተፈጠረው ግጭትና በመፍትሄው ላይ የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞን አመራሮች ዛሬ ማክሰኞ በከሚሴ ከተማ ውይይት ማድረጋቸውን አስታውቋል። ስለ ውይይቱ ግን በዝርዝር ያለው ነገር የለም። የብሔርን ጉዳይ መሳሪያ በማድረግ በሁለቱ ህዝብ መካከል ግጭት ለመቀስቀስ የሚሰሩ በመኖራቸው እንጂ ይህን ያህል የህይወት መሥዋዕትነት የሚያስከፍል ምክንያት አልነበረም ይላሉ የአንጾኪያው ገምዛው አስተያየት ሰጪ። በአካባቢው አስተማማኝ ሰላም እንዲሰፍንም መንግሥት ከሰሞኑ ስብሰባው ባሻገር ዘላቂ መፍትሄ እንዲፈልግ ጠይቀዋል። ከሁለቱም ብሔሮች መወለዳቸውን የሚናገሩት በኦሮሞ ብሔረሰብ ዞን የጨፋ ከተማ ነዋሪ እንዲህ አይነት ግጭቶች ሲቀሰቀሱ ከሁለቱም ብሔሮች በተወለድነው ሰዎች ላይ የሚደርሰው ስነልቦናዊና አካላዊ ጉዳት እየከፋ ነው ይላሉ። እኔ በእናቴ በኩል አማራ ነኝ። በአባቴ በኩል ደግሞ እንደዚህ ከልዩ ዞን እንደዚሁ ድብልቅ ነው። በልጅነቴ ማለት ነው ዘመን ጥየቃ ስንሄድ የኦሮሞ ቤት ነው የአማራ ቤት ነው የሚባል ታሪክ የለም። ቤት ካየህ መሸብህ ቦታ ቤት ወዳለበት ነበር ሄደን አሳድሩን ብለን። እኔ ከአባቴ ጋር ሶስት አራት ከዚህ በላይ ገጠመኛለኝ። አማራን ቤት ኦሮሞ ቤት አድረን ተስተናግደን ይሄንበት ጊዜ ነበረ፣ በእኔ እድሜ ማለት ነው። በአሁኑ ሰዓት ግን መንገደኛ እንኳ ሆነ ቢመሽብህ የሆነ ቤት በምታይ ሰዓት ምንድነው ውስጥህ እንትን የሚያጭረው ማለት ነው እንደዚህ እንደዚህ ችግር ሊደ ሊደርስብኝ ይችላል ብለ ትሸሻለ። እኔ አሁን እድሜ ወደ አርባዎቹ መጀመሪያ አካባቢ ነኝ። ምን አለበት ባልወልድ ኖሮ እንደዚህ አይነት ጊዜ መምጣትን ባቅ ኖሮ እኔ ብሞትም አርባ አመት ኖር ያለው ምናምን ብዬ ይላሉ። ሁለቱም ብሄረሰብ በጣም ሰላም ፈላጊ፣ እያመሰን ያለው ማነው ብትል አሁን ጥቅመኞች። በኢትዮጵያ ሰብአዊ መብቶች ኮሚሽን የህግና የፖሊሲ ስራ ክፍል ዲሬክተር ታሪኩ ጌታቸው ለአሜሪካ ድምፅ እንዳስረዱት ስለ ግጭቱ ከተለያዩ የብዙሀን መገናኛ አውታሮች ቢሰሙም ተቋሙ ወደ ስፍራው በማቅናት ያደረገው ዝርዝር ጥናት እንደሌለ ገልጸዋል። በኢትዮጵያ ከቅርብ ጊዜያት ወዲህ የሚስተዋሉ በተለይ በጦር መሳሪያ የታገዙ ግጭቶች እያስከተሉት ያለው ሰብአዊ ጉዳት ተቋማቸውን እንደሚያሳስበው ዲሬክተሯ አመልክተዋል። የጸጥታና የደህንነት ስጋት በሰዎች ህይወት መኖር ማጣትን ጨምሮ አካል ጉዳት ማሸናቀል፣ ሰዎችን ማፈናቀል ጋር የተያያዙ በጣም በርታታ ማህበራዊና ኢኮኖሚያዊ ችግሮች እያደረሱ ነው። በቅዳሜ ዕለት አንድ ሪፖርት በሚሊዮኖች የሚቆጠሩ በርካታ ሰዎች ለምግብ ድጋፍ እና ሰብአዊ ድጋፍ አገልግሎት እንደሚፈልጉ እና የሚመለከታቸው ዓለም አቀፍም አካላት የሀገር ውስጥም አካላትም ድጋፍ አጣኝ እርምጃ እንዲወስዱ ጥሪ አቅርበናል። በግጭቱ ደረሰ ስለተባለው የህይወት መስዋዕት የአካል ጉዳት እና የንብረት ውድመት ከጤና ተቋማት መረጃ ለማግኘት ብንሞክርም አልተሳካልንም። ይህ በእንዲህ እንዳለ በአንጾኪያ ገምዛ ወረዳ መኮይ ከተማና አካባቢው በዛሬው ዕለት በመከላከያ ኃይሉ እና በፋኖ ታጣቂዎች መካከል በከባድ መሳሪያ የታገዘ የተኩስ ልውውጥ ስለመኖሩ ተነግሯል። ይህ ዘገባ እስከ ተጠናከረበት ዛሬ ማክሰኞ ምሽት 12 ሰዓት ድረስ በርካታ የከተማዋ ነዋሪዎች በደህንነት ስጋት ከቤት ሳይወጡ ስለመቆየታቸው አንድ አስተያየት ሰጪ በስልክ ጠቁመዋል። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ብሎ እንግዲህ ወልዴ ያስደመጠን በመስፍን አድራጌና ጻይ ዳምጦ የተጠናቀረውን የዕለቱን አብይ ረዝ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል በምዕራብ ጎጃም ዞን በተለያዩ ወረዳዎች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ለሳምንታት ጋብ ብሎ የቆየው ግጭት ካለፈው ሳምንት ቅዳሜ ጀምሮ ዳግም ተባብሶ እንደቀጠለ ነዋሪዎች ገልጸዋል። ከአሜሪካ ድምፅ ጋር ዛሬ ቆይታ ያደረጉት በምዕራብ ጎጃም ዞን የጃቢ ጠናን፣ የደጋዳሞት፣ ቡሬ፣ ደንበጫ፣ ፈረስ ቤትና ቋሪት ወረዳ ነዋሪዎች ባለፈው ሳምንት መጨረሻ የተጀመረው ግጭት እስከዛሬ ድረስ እንደቀጠለ ተናግረዋል። ለግጭቱ መቀስቀስ እንደ ምክንያት የጠቀሱትን የመንግስት ጸጥታ ኃይሎች በየአካባቢው ከጀመሩት የቤት ለቤት ፍተሻ ጋር ተያይዞ የመብት ጥሰት በመፈጸሙ ነው ብለዋል። በሌላ በኩል በአማራ ክልል ሰሜናዊ ዞኖች በመከላከያ ኃይሉና በፋኖ ታጣቂ ቡድን መካከል የተቀሰቀሰው አዲስ ጦርነት በላሊበላ ከተማ የሚገኘውን የላሊበላ ውቅር አብያተ መቅደሶች አደጋ ላይ ጥለዋል የሚል ስጋት በነዋሪዎች ዘንድ ፈጥሯል ሲል ሮይተርስ ዘግቧል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ በቅርቡ በሰጡት መግለጫ የአማራ ክልል የሰላም ሁኔታ ከጊዜ ወደ ጊዜ እንደተሻሻለ መግለጻቸው ይታወሳል። አስቴር ምስጋናው በጉዳዩ ላይ ዝርዝር አላት። በአማራ ክልል በተለይ በምዕራብ ጎጃም ዞን በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ካለፈው ዓመት ሐምሌ ወር መጨረሻ ጀምሮ ጋብ በረድ ሲል የቆየው ግጭት ካለፈው ሳምንት መጨረሻ ወዲህ በበርካታ አካባቢዎች እንደገና ማገርሸቱን የዞኑ የልዩ ልዩ ወረዳዎች ነዋሪዎች ዛሬ ለአሜሪካ ድምጽ ተናግረዋል። የፌዴራሉ መንግስት በኮሚኒኬሽን አገልግሎት ሚኒስትሩ በኩል በቅርቡ በሰጠው መግለጫ የክልሉ የሰላም ሁኔታ ከጊዜ ወደ ጊዜ እንደተሻሻለ ቢገልጽም በምዕራብ ጎጃም ዞን ጃቢ ጠህናን፣ ደጋዳሞት፣ ቡሬ፣ ደንበጫ፣ ፈረስ ቤትና ቋሪት ወረዳዎች ካለፈው ሳምንት ቅዳሜ ጀምሮ ግጭቶች ተባብሰው እንደቀጠሉ የየወረዳዎቹ ነዋሪዎች ገልጸዋል። በደጋዳሞት ወረዳ ጣዕመ ተብሎ የሚጠራ ስፍራ ነዋሪ እንደሆኑ የገለጹልን አቶ ባለዋዘነ የተባሉ አስተያየት ሰጪ ዛሬ ማክሰኞ ከአሜሪካ ድምጽ ጋራ ባደረጉት ቆይታ በአካባቢው ካለፈው ሳምንት ቅዳሜ ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ውጊያ እየተካሄደ እንደሚገኝ ነግረውናል። በውጊያው ድንጋይ በረስላሴ በተባለ ቀበሌ በአንድ መኖሪያ ቤት ላይ ከባድ መሳሪያ እንደወደቀና ሶስት የቤተሰቡ አባላት እንደተገደሉ ነዋሪው ገልጸውልናል። ግጭቶች የጀመሩት እንግዲህ ሰነባበቱ ዛሬ አራተኛ ወይ ሶስተኛ አካባቢ ቀን ነው። የተባባሰው ቅዳሜ፣ በተለይ እሑድ ደኞ ዛሬ እስከ ዛሬ ድረስ ያው ከባድ መሳሪያ ይጣለ ነው እና የንጹሀን ቤቶች ይወደሉ ከምቶች አማጋ ላይ ያሉ ከብቶች ለመወርተር ይጣላል። ግቡ ስባት የምትባል ደጋ ዳሞት ወረዳ ግቡ ስባት የምትባል ቀበሌ ላይ ሁለት ግለሰቦች ሞተዋል። እኛ ወረዳ አሁንም እዚያው ድንጋይ ወር ስላሴ ከምትባል ቀበሌ ላይ አንድ ቆላ የሚባል ሰውዬ እስከ ቤተሰቦቹ ወድሟል። ተለምረቁ ማለት ነው። ቤተሰቦቹ አካባቢ ናቸው። ነገር ግን የሞቱት ሶስት ናቸው። ይሄ የሚወድቅ ከባድ መሳሪያ አዝመራ የሚባል በወረዳችን በተለይ በዚያች በተመሳባት ከበሬ ላይ ምንም አይነት አዝመራ አልቀርም። አመጋ ላይ ያለ ከብት አልቀርም። አርሷደሩ ምንም አይነት በቃ እየተጎዳና እየተዘረሰ ያለ እጽዋኑ ነው ማለት ነው። የዚሁ ወረዳ ነዋሪ እንደሆኑ ገልጸው ስማቸውን በሚስጥር እንድንይዝ የጠየቁን ሌላው ግለሰብም ግጭቱ አሁንም እንደቀጠ እንደተቀጠለ ይናገራሉ። ከሶስት ቀን በፊት ማለት ነው ጂጋ ትንሽ ወጣ ብሎ ሀያ ሶስት ኪሎ ሜትር ላይ ወዳንች የምትባል አነስተኛ ከተማ አለች፣ እና እዛ አካባቢ ያው መከላከያ ሰራዊትና ጸጥታ ፖሊስ አካላት ያው እዛው አካባቢ ያለው ነዋሪው ደግሞ እንግዲህ በስጋት ምክንያት ቀድሞ ወጥቷል። ቤቱን እየለቀቀ በጣም እንግዲህ ዝርፊያ ተካሂዷል። እንዳጠቃላይ ገንዘብ ተዘርፏል። የቤት ጋር ሳይቀር ጊግ አካባቢ የተኩስ ድምፅ አለ። በተለያየ አቅጣጫ አውሌትም ቀንም የተኩስ ድምፅ ነው ያለው እንዳጠቃላይ በዚህ ሳምንት ማለት ነው። እና በይበልጣሁን እየተጎዳ ያለው ያው ሕጻናት አቅመ ደካማ፣ ተቋማት በሙሉ አገልግሎት እየሰጡ አይደለም። ለምሳሌ ወላዶች በቤት ነው እንትን እያሉ ያሉት፣ ህይወታቸው እያለፈ ነው። ሕጻናትም በዛ ልክ በከባድ መሳሪያ እየተመቱ ነው። አቅም ደካማ አቅም ያለው እየሮጠም እየሸሸ በቤቱ የለም። እንዳጠቃላይ አዳራው ሁሉም ጫፍታ ውስጥ ነው የሚያለው። ቤት የሚተኛ የለም። ከየት እንደተተኮሰ አይታወቅም። ከባድ መሳሪያ መቶ ቤቶች ላይ ይወድቃል። የቡሬ ወረዳ ነዋሪ እንደሆኑ የገለጹልን አስተያየት ሰጭም ትናንትና ከትናንትና በስቲያ በነበረ ግጭት ሰዎች እንደሞቱ ና ቀብራቸው ትናንት በቅዱስ ሚካኤል ቤተ ክርስቲያን እንደተፈጸመ ለአሜሪካ ድምጽ ተናግረዋል። ዛሬ ግጭቱ ጋበቤልም በከተማው የመንግስትም ሆነ የግል ድርጅቶች ዝግ ሆነው እንደዋሉ ጠቁመዋል። ትናንትና በጣም ከባድ ውጊያ ነበረ። በፋኑ እና በመንግስት ታጣቂ ሚሻ ፖሊስ ና መከላከያ በሶስት ቦታ ነበረ። በቡሬ ዋንስ በሚባል አለ፣ በዛ በወለጋ መውጫ፣ እንደገና በዚህ በእንትን በባህርዳር መውጫ ና በዛ በፈነሰላ መውጫ በንጹሀን ቤት ምናምን ተመቷል እንጂ ንጹሀን አንድ ሶስት ሰው አክል ሞቷል። ሚካኤል የሚባል ቤተክርስቲያን አለ ማለት ነው። ነበር እኛ ራሱ የሩዳው ቤት ነው ገባን እንጂ ነበር ነው አቡ የቤተ የቤተክርስቲያን አካባቢ እዛ አካባቢ ነበረ ያው ሩጠን ወደ ቤት ገባ ነው። ዛሬ ዝሞ ጸጥ ያለ ነገር ነው። ምንም የተከፈተ ሱቅም ምንም ነገር የለም። ባንክም ዝግ ነው። ሰው ቤት ነው ያለ። የፈረስ ቤት ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁን ግለሰብም ስለ ግጭቱ ሲናገሩ በጣም ተኩስ አለ ቀዳሜ ልት የጀመረ አቶ እውነቱ ፈረደ እንደሚባሉና በጃቢ ጤህናን ወረዳ አዘምር ቀበሌ ነዋሪ እንደሆኑ የነገሩን ግለሰብም በሰሞኑ ግጭት ንጹሐን ተገድለዋል ብለዋል። ትላንትና ያው እዚህ ቋሪት ሰት ቤት መድኃኒዓለም እና ትግራበር የምትባል ወደ ቋሪት ወረዳ ናት። ያው ግጥሚያው አለ መከላከያ ና ፋንወርነት እንጂ ትላንት ቀውጥ ያለው ውሎ ነው ያለ ቀውጥ ያለ በጅጋ ከተማም ካለፈው ሳምንት ቅዳሜ አንስቶ የጀመረው ግጭት እስከ ዛሬ እንደቀጠለ በከተማው በተፈናቃይነት የሚኖሩ ግለሰብ ነግረውናል። የሸዋስ እንደሚባሉና ከፍኖተ ሰላም ከተማ ተፈናቅለው አሁን በጃቢ ጠህናን ወረዳ እንደሚገኙ የገለጹልን ግለሰብም ዛሬ ማክሰኞ በወረዳዋ ዋና ከተማ ጅጋ ባለው የተኩስ ልውውጥ ምክንያት በአምስት ኪሎ ሜትር ርቀት በሚገኝ ጫካ ውስጥ እንደሚገኙና ካሉበት ቦታ የከባድ መሳሪያ ተኩስ ድምፅ እየሰሙ እንደሆነ ነግረውናል። የሰሞኑን ግጭት መነሻ አስመልክቶም ሲናገሩ ከሶስት ቀን በፊት ማለት ነው ጋ ትንሽ ወጣ ብሎ ሀያ ሶስት ኪሎ ሜትር ላይ ሆዳን ችምትባል አነስተኛ ከተማ አለች እና እዛ አካባቢ ያው መከላከያ ሰራዊትና ይሄ ጸጥታ ፖሊስ አካላት እዛ አካባቢ ያለው ነዋሪው ደግሞ እንግዲህ በስጋት ምክንያት ቀድሞ ወጡ አልቱን እየለቀቀ ሲወጣ እንግዲህ ዝርፊያ ተካሂዷል። እንዳጠቃላይ ገንዘብ ተዘርፏል፣ የቤት እቃ ሳይቀር። ጂጋ አካባቢ የተኩስ ድምጽ አለ። በተለያየ አቅጣጫ ው ሌትም ቀንም የተኩስ ድምጽ ነው ያለው። እንዳጠቃላይ በዚህ ሳምንት ማለት ነው በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀኔራል መሐመድ ተሰማ በቅርቡ በደብረ ማርቆስ ከተማ በነበረው ህዝባዊ ውይይት ከህግ አግባብ ውጭ የሚንቀሳቀስ የሰራዊቱ አባል ከተገኘ ተቋሙ እርምጃ እንደሚወስድ አስታውቋል። አሁን እኛ ህግ ነው እያስከበርን ያለነው፣ ስራችንን ነው እየሰራን ያለነው። ይህን ህግ ስናስከብር ያለ አግባብ የህዝብ ንብረት የነካ ዩኒፎርም ለባሽ ካለ እርምጃ ይወሰድበታል ጠቁሙ። ይህ እዚህ ያለው ሰራዊት የእናንተ ሰራዊት ነው። የመጣው ህግ ለማስከበር ነው። ሰራዊቱ ህግ ማስከበር የሚችለው የማርቆስ ከተማ ህዝብ ለህግ ጠበቃ ሲሆን አብራችሁ መስራት ከቻላችሁ ነገሮች ሁሉ ይስተካከላሉ። ካጠፉ ደግሞ ልጆቻችሁ ናቸው፣ ምከሯቸው። እኛ የማንም አይደለም፣ የኢትዮጵያ ሰራዊቶች ነን። በምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም በነበረው ግጭት ተፈናቅለው ካለፈው ወር ወዲህ በቋሪት ወረዳ መኖር እንደጀመሩ የገለጹ ሌላው አስተያየት ሰጭም ካለፈው ሳምንት ቅዳሜ ጀምሮ ግጭት በማየሉ ከከተማው ወጣ ብሎ ወደሚገኝ አንጭላላ ተብሎ ወደሚጠራ ተራራ እንደሄዱ ተናግረዋል። ሁሉ እየተመጣ ያው ከከተማውም እንድንወጣ የተገደብንበት ቤቱ በሙሉ በዚህ በሞርተር በዙ ሀያ ሶስት የሚባል እንዲሁም ደግሞ ቢሄን በሚባሉ መሳሪያዎች ስለሚመጣ እና ቤት ውስጥ ያሉ ሕጻናት ሴቶች ጭምር የተጎዱና የሞቱ ስለሆነ ከተማው አቅራቢ ላይ ሆኖ ግን ከርቀት እነዚህ መሳሪያዎች ከርቀት ነው የሚጠቆም። ማለት ወደ ተራራ ዞር ወዳለ ቦታ ተጠልለን ያለን ማለት ነው። እነንጭላላ ምትባል ተራራለች። እነንጭላላ ተራራ ምትባል እዚያች አካባቢ ከፋኖ ጋር ነው በሚል መውሰድ አይቻልም። ምክንያቱም አንደኛ ያገኙትን በመንገድ ላይ ያገኙትን ሁሉ ነው የሚገድሉ። በፈቀደ መንገድ ማለት ይቻላል ፋኖ ብቻ ማለት አይቻልም። በሌላ በኩል በአማራ ክልል ሰሜናዊ ዞኖች በመከላከያ ኃይልና በፋኖ ታጣቂዎች ቡድን መካከል ዳግም የተቀሰቀሰው አዲስ ውጊያ በተቀደሰችው የላሊበላ ከተማ የሚገኙትን ውቅር አብያተ መቅደሶች አደጋ ላይ ጥሏል የሚል ስጋት በነዋሪዎቹ ዘንድ ፈጥሯል ሲል ሮይተርስ ዘግቧል። በአጎራባቹ የትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች ተስፋፍቶ የነበረው የሁለቱ ዓመት ጦርነት ካበቃ ወዲህ በአማራ ክልል የቀጠለው ግጭት የኢትዮጵያ አሳሳቢ የጸጥታ ችግር ሆኗል። ባለፈው ዓመት ነሐሴ ወር የፋኖ ታጣቂዎች ላሊበላን እና የክልሉ ሁለተኛ ትልቅ ከተማ ጎንደርን ለቀናት ተቆጣጥረው ነበር። በሰሜን ኢትዮጵያ ጦርነት የፋኖ ታጣቂዎች ከመከላከያ ሰራዊት ጎን ቆመው ቢዋጉም በሚያዝያ ወር የፌዴራል መንግስት በክልሉ የሚንቀሳቀሱ የጸጥታ ኃይሎችን ወደ ፖሊስ እና የጦር ሰራዊት ለ ለማዋሃድ መወሰኑን ተከትሎ በሁለቱ መካከል የነበረው ግንኙነት ሻክሯል። ባለፈው ሳምንት እሁድ ለውቅር አብያተ መቅደሶቹ ቅርብ ከሆኑ ስፍራዎች የጦር ኃይሉ ወታደሮች አስራ አንድ ጊዜ ከባድ መሳሪያዎችን እንደተኮሱ አንድ ዲያቆን አስታውቋል። ከመሳሪያዎቹ የሚነሳ አደገኛና ጎጂ ንዝረትም በ12ተኛው እና በ13ተኛው መቶ ክፍለ ዘመን ከተሰሩ አስደናቂ አብያተ መቅደሶች አንዱ የሆነውን ቅርስ አደጋ ላይ ጥሎታል። ሊደርስበት የሚችለውን ጥቃት በመፍራት ስሙ እንዳይጠቀስ የጠየቀው ዲያቆን የመሳሪያዎቹ ቶክስ የሚፈጥረው መንቀጥቀጥ አብያተ ክርስቲያናቱን እየጎዳ ነው ብሏል። ሁለት የከተማ ነዋሪዎችም አዲስ ግጭት መቀስቀሱን አረጋግጠዋል። አንደኛው ነዋሪ ከላሊበላ ከተማ አቅራቢያ ና ከአየር ማረፊያው አካባቢ የሰፈረ የኢትዮጵያ ጦር ባለፈው ሳምንት ቅዳሜ ውጊያ መጀመሩን ና ከተማውን ቁልቁል ከሚያሳየው ተራራ ላይ በመሆን ከባድ መሳሪያዎች መተኮሱን ገልጸዋል። የኢትዮጵያ መንግስት ቃል አቀባይ የመከላከያ ጦርና የአማራ ክልል አስተዳደር በጉዳዩ ላይ አስተያየታቸውን ተ ጠይቀው ምላሽ አልሰጡም። በላሊበላ አካባቢ ተወልደው ያደጉትና አሁን በአሜሪካ የሚኖሩት ፖለቲከኛው ልደቱ አያሌው ውቅር አብያተ መቅደሶቹ በጦር መሳሪያ ሊመቱና ሊወድሙ ይችላሉ የሚል ስጋታቸውን ገልጸዋል። ልደቱ ትላንት ሰኞ በወጡት መግለጫ አብያተ ክርስቲያናቱ ጥንቃቄ በጎደለው የከባድ መሳሪያ ተኩስ ምክንያት ሊመቱና ሊወድሙ በሚችሉበት አደጋ ውስጥ ናቸው ብለዋል። በአማራ ክልል የሚካሄደው ጦርነት በጀመረበት ወቅት ቢያንስ 183 ሰዎች እንደተገደሉ የተባበሩት መንግስታት ድርጅት ነሐሴ ወር ላይ አስታውቆ ነበር። ሆኖም በክልሉ የኢንተርኔት ግንኙነት በመቋረጣቸው ሮይተርስ በክልሉ ስላለው ወቅታዊ ሁኔታ ግልጽ መረጃ ለማግኘት እንደተቸገረ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ለወራት የቀጠለው የትጥቅ ግጭት አውድና አሉታዊ የሰብአዊ መብቶች አንድምታ በሚል ሰሞኑን ባወጣው መግለጫ ግጭቱ በተካሄደባቸው አካባቢዎች የመንግስት የጸጥታ አካላት በመንገድ ላይ ወይም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪሎች ውስጥ ፋኖን ትደግፋላችሁ፣ ለፋኖ መረጃ ትሰጣላችሁ፣ መሳሪያ አምጡ፣ የተኩስ ድምጽ ከተሰማበት አቅጣጫ መረጃ ስጡ በሚልና መሰል ምክንያቶች ከህግ ውጭ የሆኑ ግድያዎች እንደተፈጸሙ የሚያሳዩ ተአማኒ መረጃዎች እንደደረሱትም ገልጸዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፈው ሳምንት በሰጡት መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው ሪፖርት ሚዛናዊነት የጎደለውና በትክክለኛ መረጃ ላይ ያልተመሰረተ ነው ሲሉ ውድቅ ማድረጋቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ከአሜሪካ ድምፅ የአማራ ክልልን ቀጥሎም የፌዴራሉን ስልጣን በኃይል ለመቆጣጠር የሽብር ተግባር እንደፈጸሙ ተጠርጥረው ላለፉት ስምንት ወራት ያህል በእስር ላይ የሚገኙት ተከሳሾች የዋስትና መብታቸው እንዲከበር ለጠቅላይ ፍርድ ቤት ያቀረቡት ይግባኝ ትናንት ሰኞ ውድቅ ተደርገዋል። ተከሳሾቹም የክስ መቃወሚያቸውን በጠበቆቻቸው አማካኝነት አቅርበዋል። ከተከሳሾቹ ጠበቆች መካከል ጠበቃና የህግ አማካሪ ሰለሞን ገዛኝን አስተያየት በማካተት ኬኔዲ አባተ ተጨማሪ ዘገባ ልኳል። አራት የመገናኛ ብዙኃን ባለሙያዎችን ጨምሮ በእነ ዶክተር ወንደሰን አሰፋ መዝገብ ስር የሚገኙ 23 የሽብር ወንጀል ተከሳሾች ከክረምቱ የሁለት ወራት የፍርድ ቤት ረፍት በኋላ ዛሬ ጥቅምት 27 ቀን 2016 ዓ.ም ለሁለተኛ ጊዜ ችሎት ቀርበዋል። አቃቤ ህግ ተከሳሾቹ በአማራ ክልል ከፍተኛ የመንግስት ባለስልጣናትን በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር ፈጽመዋል ያለውን የሽብር ድርጊት ያስረዱልኛል ያላቸውን የ96 ምስክሮች ስም ዝርዝር አቅርቦ በጉዳዩ ላይ ክርክር ተደርጓል። የምስክሮቹ ዝርዝር ለፍርድ ቤቱ የቀረበው ከዚህ ቀደም ጥቅምት 15 ክርክር ተደርጎ ችሎቱ በሰጠው ትዕዛዝ መሰረት መሆኑን ከተከሳሽ ጠበቆች መካከል አንዱ የሆኑት ሰለሞን ገዛኸኝ ተናግረዋል። አካባቢ ግን የምስክር ዝርዝር በተመለከተ የምስክሮቹ ዝርዝር አይጠበቅብኝም፣ መስጠት አይጠበቅብኝም ምክንያቱም እዚህ በዚህ በምስክር ጥበቃ አዋጅ መሰረት ከለላ የሚደረግላቸው ናቸው የሚል ነበር፣ አካባቢ ያቀረበው። በእኛ በኩል ደግሞ የቀረበው ምንድን ነው? የምስክር ዝርዝሩን ከክሱ ጋር ባያያይዝም ለእኛም ባያሳውቅም ብን አካባቢ ሕግና ፖሊስ ምስክር እያፈላለጉ እንደሆነ መረጃው ስላለን የምስክሩ ዝርዝር እኛ ባናያቸውም እኛ ባናቃቸውም ለፍርድ ቤቱ ይስጥልን ብለት ማመለከት ነው። መሰረት ነው። ጥቅምት አስራ መስለኝ በአቃቤ ሕግ የቀረበውን የምስክሮች ዝርዝር የተመለከተው ችሎቱ የስም ዝርዝሩ በቀረበበት ደብዳቤ ላይ ማህተምና የዳኞችን ፊርማ አስፍሮ ደብዳቤው አቃቤ ሕግ ጋር እንዲቀመጥ መልሷል። ይህም በምስክሮች ጥበቃ አዋጅ መሰረት ለደህንነታቸው በሚል የሚፈጸም መሆኑን ችሎቱ አስረድቷል። ተከሳሾቹና ጠበቆቻቸው በበኩላቸው የምስክሮችን ስም የያዘው ደብዳቤ ፍርድ ቤት እንጂ አቃቤ ሕግ ጋር መቀመጥ የለበትም ብለው ተቃውሞ አሰምተዋል። ከጠበቆቹ አንዱ የሆኑት ሊሉ የክሱ ባለቤት የሆነው አቃቢ ህግ የምስክሮችን ስም ዝርዝር ስላለመቀየሩ ዋስትና የለንም በማለት የችሎቱ ውሳኔ የተጠርጣሪዎችን ስጋት እንደማይቀርፍ ገልጸዋል። ዳኞቹ በበኩላቸው በደብዳቤው ላይ ማህተም ቲተርና ፊርማ የተደረገው አቃቢ ህግ የምስክሮችን ስም እንዳይቀይር በማሰብ መሆኑን ገልጸው ምስክሮች በሚደመጡበት ጊዜ ደብዳቤው ላይ ከተጠቀሱት ጋር እየተመሳከረ እንደሚቀርቡ ተናግረዋል። ተከሳሾች ባሰሙት ተቃውሞ ደግሞ በአርቲፊሻል ኢንቴሊጀንስ ዘመን በደብዳቤው ላይ ማህተምና ፊርማ ማረፉ ብቻ አቃቤ ህግ በፈለገ ጊዜ የምስክሮችን ስም ዝርዝር የማይቀይር ስለመሆኑ ማረጋገጫ አይሆንም ሲሉ ተቃውመዋል። በፍትህ ስርዓቱ ላይ እምነት እንደሌላቸውም ገልጸዋል። የችሎቱ ዳኞች ለዚህ በሰጡት ምላሽ ደብዳቤው አቃቤ ሕግ ጋር ብቻ እንዲሆን የተወሰነው የምስክሮቹ ማንነት ወደ አደባባይ ሊወጣ የሚችልበትን እድል ለመቀነስ መሆኑን ገልጸዋል። ደብዳቤው ፍርድ ቤትና አቃቤ ሕግ ጋር የሚቀመጥ ከሆነ ምስክሮቹ ተጋላጭ ሊሆኑ የሚችሉበት እድል እንደሚሰፋም አስረድተዋል። የዳኝነት ስራቸውን ያለማንም ተጽዕኖ በገለልተኝነት እንደሚያከናውኑም ተናግረዋል። ላለፉት ስምንት ወራት ያህል በእስር ላይ የቆዩት ተከሳሾቹ በጠበቆቻቸው አማካኝነት ለጠቅላይ ፍርድ ቤት ያቀረቡት የዋስትና ይግባኝ ትናንት ውድቅ ተደርጎ ዋስትና መከልከላቸውንም ጠበቃ ሰለሞን ተናግረዋል። እኛ ያቀረብነው መከራከሪያ በሁለት መንገድ፣ አንደኛው መንገድ እነዚህ በሙሉ ተከሳሾች ሁለት መቶ አስራ ሰባት ሰዎች ሞቱ የተባለበት ሁኔታ ቀጥታ ተሳትፎ የላቸውም የሚል ነው። በሁለተኛው ወገን ግን ጋዜጠኞችን በተመለከተ ነው። አራት ጋዜጠኞች አሉ። እነዚህ ጋዜጠኞች በጋዜጠኝነታቸው ስራ በሙያቸው ነው የተከሰሱት። ይሄ ደግሞ መገናኛ ብዙሀን አዋጅ ነው እንጂ መጠየቅ ያለባቸው በሽብር መጠየቅ ያለባቸውም የሚል በሁለት ከፍለ ነበረ። እኛ የጠየቅነው ፍርድ ቤቱ በአጠቃላይ ዋስትና የስር ፍርድ ቤት የከለከለበት በአግባቡ ነው። ሁለት መቶ አስራ ሰባት ሰዎች ሞተዋል፣ ድርጊቱም ከአስራ አምስት ዓመት በላይ ያስቀጣል። ሁለት መቶ አስራ ሰባት ሰዎች ስለመሞታቸው የነስ ሳትፎ አለበት የለበትም የሚለውን በተመለከተ ቀጣይ በማስረጃ ነው በሂደት የሚረጋገጥ እንጂ አሁን ባለበት ሁኔታ የሚረርገታለ። ስለዚህ ሞቶ አዝተብሏል። በዛ ምክንያት ተከልክለዋል። እና ስለዚህ ትክክል ነው ነው የሚለው ጋዜጠኞችን በተመለከተ አራቱን ጋዜጠኞች በተመለከተ በሽብር ወንጀል ላይ ተሳትፈዋል በሚል የተከሰሱ ስለሆነ የእነሱንም አልተቀበልንም በማለት የስር ፍርድ ቤትን ውሳኔ በማጽናት ዋስትናው እንዲከለከል የተከሳሽ ጠበቆች ዛሬ በ14 ገጽ የክስ መቃወሚያ ለፍርድ ቤት ያቀረቡ ሲሆን አቃቤ ሕግ በመቃወሚያው ላይ ምላሽ እንዲሰጥ ለህዳር 4 ቀን 2016 ዓ ም ተለዋጭ ቀጠሮ ተሰጥቷል። ከዚህ ቀደም ጉዳዩን ሲከታተሉ የነበሩ ሦስቱም ዳኞች ተቀይረው ከክረምቱ እረፍት በኋላ ሂደቱ በአዲስ ዳኞች ነው እየታየ ያለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በማዕከላዊ ኢትዮጵያ ክልል ከስልጤ ዞን ቅባት ከተማ ከወራት በፊት የተፈናቀሉ 1200 የክርስትና እምነት ተከታዮች ከትናንት በስቲያ ወደ ቀያቸው እንደተመለሱ ተሰምቷል። ዮናታን ዘብዴዎስ የዚህን ጉዳይ ዝርዝር ይነግረናል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ስልጢ ወረዳ ቅበት ከተማ የሃይማኖት መልክ በነበረው ግጭት ሳቢያ ተፈናቅለው በቡታጅራ ከተማና የደብረ ጽዮን ቅድስት ማርያም ቤተክርስቲያን ተጠለው የቆዩ ነዋሪዎች ወደ ቀያቸው እንደተመለሱ የደህንነት ስጋት ስላደረባቸው ማንነታቸው እንዳይጠቀስ ድምፃቸውም እንዲለወጥ ጠየቁና ከተመላሾቹ አንዱ የሆኑት የቅበት ከተማ ነዋሪው ለአሜሪካ ድምፅ ተናግረዋል። ወደሙ ቤቶች አሉ። አይደለም በቃ በደንብ ውድም ያሉ ማለት ነው። ሊጠገኑ የማይችሉ አሁን እነዚህ ጥገና የተሰራላቸው በር መስኮት እነሱን እነሱን ለጊዜው መግቢያ የመስተዋትን ቢሰበር፣ ፌስታል ተገጥሞ ማለት ነው። በዛ ልክ የተሰራበት ሁኔታ አለ። ገመባቸው ደግሞ ለጊዜው በአሁኑ ሰዓት መጨረስ ስለማይቻል ብለው የቤት ክራይ ነው የተከራዩላቸው። ትላንትና ለምሳሌ ቤት ተጠግናል ተብሎ የገቡ አሉ። አንዳንድ ፍራሽ ስለሌላቸው ቤተ እኛ ያልፈረሰባቸው ካሉ ጎረቤት ለመድጋ እንዲያርፉ ነው ያደረገው። እስካሁንም ማለት ነው። ዛሬ ነው ፍራሽ የተካሄደላቸው። አጋጣሚ ትላንት ስላተዘጋጁበት ማለት ነው። ምዕመናኑን ለተፈናቃይነት የተዳረጋቸው ሙስሊም ወጣቶች በከተማው ተንሰራፍቶ ሴቶቻችን ይጥላል ያሉትን የመተት መንፈስ ከፍተኛ ድምጽ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋራ የተፈጠረ ግጭት እንደሆነ የነዋሪዎችን አስተያየት ጠቅሰን መዘገባችን ይታወሳል። በግጭቱ ከ60 በላይ መኖሪያ ቤቶች ተቃጥሏል፣ በሰዎችም ላይ ጉዳት ደርሷል። ባለፈው ዓመት ነሐሴ 29 ቀን 2015 ዓ ም በቅበት ከተማም ተፈጥሮ የነበረውን ይህንኑ ሁከትና ጥቃት ፈርተው ወደ ጉራጌ ዞን ቡታጅራ ከተማ የሽሹ 1200 ምእመናን እንደተመለሱ ነው እኚሁ አስተያየት ሰጪ የገለጹት። አሁንም ግን የደህንነት ስጋት ስለሚኖሩም ጠቅመዋል። አንዳንዱ እንኳን መጣችሁ ብሎ የሚጠይቅም አለ ሁሉ ማህበረሰቡ ወጣቶች ጋር ያለው ነገር ግን የተተካከል ማህበረሰቡ የመጣውንም ሰው የሚቀበልበት ሁኔታ አለ። አንዳንዱ ደግሞ መንገድ ላይም ሲሄዱ ያንጓጡ የሚሳደቡም አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስልጠና የሀዲያ ሀገረ ስብከት ስራ አስኪያጅ መልአከ ሕይወት ቀስስ ንጉሰ ባወቀም ተፈናቅሎ የነበሩ ምእመናን እርቅ ከወረደ በኋላ ወደ ቀያቸው ታቦታቱም ወደ መንበረ ክብራቸው እንደገቡ ለአሜሪካ ድምፅ አረጋግጧል። እንግዲህ ምእመናኑ ከቡታጅራ ተነስተው ታቦታቱ አብረዋቸው የተሰዱ የነበሩትን ታቦታት ይዘው አብረው መጥተዋል እንግዲህ ሲመጡ ሁሉም ነገር ተጠናቆ ቤቶቹ ምናምን ተሰርተው ምናምን አይደለም። ምክንያቱም በዚህ አጭር ጊዜ ውስጥ ሙሉ ለሙሉ የወደሙ ቤቶች ተሰርተው ስለማያልቁ ለአንዳንዶቹ ዞኑ እዛም ወረዳ ቀበት ወረዳም ቤት እንዲከራዩላቸው ተደርጓል። በተለይ የሀገር ሽማግሌዎች የስልጤ የሀገር ሽማግሌዎች በዚህ ትልቁን ድርሻ ተወጥተዋል። ቤቱ ሳይሰራ አይገቡም በማለት ስለዚህ ገራድ የሚባሉ ሌሎችም አሉ እነሱ ይሄንን አድርገው አሁን እዛው ሆነው ቤታቸውን እንዲያሰሩ በኪራይም ቤት ቆይተው ቤተክርስቲያንም ያሉት ቤተክርስቲያን ደግሞ ቤታቸው በመጠኑ የሆነ ተጎዳባቸው እዛው ቤታቸው ውስጥ ገብተው እየሰሩ የጎደለውን ነገር እየጠየቁ እንዲያደረጉ እንዲሟላ ለማለት ነው። ይሄንን አድርገዋል እንግዲህ ገቡ። አንዱ ትልቁ ጥያቄ የሚነሳው ዋስትናው ነገ ደግሞ ምንድን ነው የሚመጣባቸው፣ ምን የሆነ ነገር ቢደርስባቸው የሚለው ይሄንን፣ ከፌዴራል የአቃቢ የፍትህ ቢሮ ጀምሮ ሙሉውን ምርመራ ቡታጅራ ተቀምጠው እዛም ቅበት ሄደው ሙሉ ምርመራ አድርገዋል። እነማን ጥፋተኞች እንደሆኑ እንግዲህ ወደፊት በህግ የያዘውን በህግ የሚታይ ይሆናል። ግን እዛ ቦታ ላይም ለምን ለምንገቡ ለምን ገቡ ብሎ ትንኮሳ የሚያደርግ ሰው ቢኖር ከፌዴራል ጀምሮ አሁን ክልሉ ይመለ ኢትዮጵያ እንደገና ዞኑ የስልጣን ዞን ወረዳው ዛወቀበት ወረዳ እነዚህ ሁሉ በትብብር እነዚህም ሰዎች አደብ እንዲያስሱ ምንም አይነት ትንኮሳ እንዳይ ነው። የማዕከላዊ ኢትዮጵያ ክልላዊ መንግስት የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ ሄልል በበኩላቸው የተቃጠሉ ቤቶች ተገንብተውና የወደሙ ንብረቶችም ተጠግነው ወደ ቤታቸው ገብተዋል ብሏል። ከማህበረሰቡ ጋር ተሰማምቶ ያለውን ችግር በጋራ ለመፍታትና በጋራ አብሮ መኖር ነው ሽማግሌዎች መርጦ ያስቀመጡት። ይህን ለመሆን ደግሞ እነሱ ባሉበት እዛ ሆኖ ሳይሆን እዚህ ገብቶ ከማህበረሰቡ ጋራ ያለውን ችግር በጋራ ለመ መነጋገርና ቤታቸው እንዲገቡ ተብሎ ማህበረሰቡ ተሰማምቶ ቤታቸውን መጥተው ገብተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቤታቸው ተፈናቅለው ለወራት ጉዳት ለደረሰባቸው ምእመናን የሰበሰበችውን ድጋፍ እንዳስረከቡም የአጉረ ስብከቱ ስራ አስኪያጅ አስታውቀዋል። አባታችን አቡነ ሪያቆስ በደቡብ አፍሪካና በስዋቲ በዛም የገዳማት ና የአድባራት አስተዳዳሪዎች ተርተው ብፁዕነታቸው በየቦታው እየተዘዋወሩ የሰበሰቡትን አምስት ሚሊዮን ብር በላይ እንደገና ደግሞ ብፁዕ አቡነ መልከጼዴቅም እንደዚሁ አካውንት ወዲያው አውረርተው ነበርና በዛ የዓለም ምዕመናን በሙሉ ያስገቡትን ያንን ከስድስት ሚሊዮን ብር በላይ በመስካን ወረዳ ቤተ ክህነት በኩል ሰበሰቡን፣ ያንን ሁሉ ይዘው መጥተው አስረክበዋል። በእምነት አባቶችና በሜምናን የሚነሳውን የደህንነት ስጋትና ዘላቂ መፍትሄን አስመልክቶ የሚነሳው ጥያቄ ሼህ ማህመድ በጋራ መስራት እንደሚያስፈልግና መንግስትም የአንበሳውን ድርሻ መውሰድ እንዳለበት አመልክቷል። ምንም ነገር ዘላቂ ለማድረግ የሚገድበን ነገር የለም። አንድ ነገር ብቻ አሳሳቢ ነገር አለች። እቺ የስህር ነገሯ ይሄ ልጆቹ የመውደቁ ነገሯ፣ ስህር ተሰራብን የሚባለው ነገር እንዴት መተማመን ይቻላል? ይሄ በፍርድ ቤት ሳይሆን በአካባቢ በባህላችን መተማመን አለብን። ተማምነን ደግሞ ይህን ቆሻሻ በጋራ ማስወገድ አለብን የሚል አቋማ ነው። አንዱ ሲገነባ አንዱ የሚያፈርስበት ዘመን ነው ያለ ነው። ይህንን እርቅ የማይፈልግ ሺ ሰው ቢኖር አምስት ሰው ይጠፋል ብለን አንልም። ስራ ይፈልጋል ነው መንግስትም መስራት አለበት እኛም መስራት አለብን እንጂ ያ አሁንም ቢሆን የፖለቲካ ዘመን አንዱ ሲገነባ አንዱ ለማፍረስ የሚጢር ሰው ይጠፋል ብለን አንልም። አሁን እነዚህ ጎጎሪች የሚታዩ ሰዎች ጠቁማ ካደረሰ እነዚህን አቅርቦ መገሰት የማዕከላዊ ኢትዮጵያ ክልል እንዳሻውጣ ሰው በስልጠ ዞን ስልጤ ወረዳ ቅበት ከተማ ውስጥ በተፈጠረው የጸጥታ ችግር ጉዳት ደረሰባቸውና የተፈናቀሉ ዜጎችን ጎብኝተው በሰላማዊ መንገድ በእርቅ እንዲፈታ ጥረት ያደረጉትን የአገር ሽማግሌዎችን አመስግነዋል። ርዕሰ መስተዳደሩ አያይዘውም በክርስትናም ሆነ በእስልምና እምነት ተከታዮች ላይ የደረሰው ሰብአዊና ቁሳዊ ክሰራ እንዳሳዘናቸውና ዳግም እንዳይከሰት በትኩረት መስራት እንደሚያስፈልግ አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታን እናመሰግናለሁ። አሁን ወደ ዩናይትድ ስቴትስ ስንመለስ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ ተቀናቃኛቸው ጆ ባይደንን ከፍተኛ ፉክክር ባለባቸው ግዛቶች እየመሩ እንደሆነ አዲስ የወጣ የአሜሪካ ፖለቲካዊ የህዝብ አስተያየት አመልክቷል። የባይደን የእድሜ መግፋትና ኢኮኖሚ ጉዳይ እንዲሁም በእስራኤልና ሐማስ ጦርነት መካከል መካከል ጦርነት መቀስቀሱ ድምጽ ሰጪዎቹን የሚያሳስቧቸው ጉዳዮች መሆናቸውን የህዝብ አስተያየቱ አመልክቷል። የቪኦዋ አኒታ ፓውል የላከችውን ዘገባ እንግድ ወልድ ያስደምጠናል። የአሜሪካ ፕሬዚደንታዊ ምርጫ አንድ ዓመት በሚቀረው በዚህ ወቅት ድምፅ ሰጪዎች ግራ ተጋብተዋል፣ ዋይት ሃውስም ይህንን ያውቃል ስትል የቪኦያ አኒታ ፓውል ዘገባዋን ትጀምራለች። በኒውዮርክ ታይምስና ሲና ኮሌጅ በጋራ የተሠራ አዲስ የህዝብ አስተያየት መመዘኛ እንዳመለከተው ከፍተኛ ፉክክር ከሚታይባቸው ስድስት ግዛቶች ውስጥ በአምስቱ ትረምፕ የበላይነቱን እንደሚያገኙ ግምቱን አስቀምጧል። ድምፅ ሰጪዎች ጽንስ ማቋረጥ፣ ዲሞክራሲን ጠብቆ ማቆየት፣ ኢኮኖሚ፣ የሀገር ደህንነትና የስደተኞች ጉዳይ የመሰሉ የተለመዱ ጉዳዮችን ከግምት አስገብተዋል። ከእነዚህ በተጨማሪም ባይደን በእስራኤልና ሐማስ መካከል የሚደረገውን ጦርነት እንዴት እየያዙት እንደሆነ ከግምት አስገብተዋል። ጦርነቱን በተመለከተ በአስር ሺዎች የሚቆጠሩ ተቃዋሚዎች ባለፈው ቅዳሜ በዋይት ሀውስ ደጃፍ ላይ ተሰባስበው አቋማቸውን ግልጽ አድርገዋል። ባይደን ለእስራኤል የሚሰጡትን ድጋፍ ተቃውመዋል። ባይደን በበኩላቸው አስተዳደራቸው የአሜሪካውያንን ሕይወት ምን ያህል እንዳሻሻለ ለማሳየት አገሪቱን በመዞር ላይ ናቸው። ትናንት ሰኞ በትውልድ ግዛታቸው ደለዌር ተገኝተው 16 ቢሊዮን ዶላር ስለሚወስደውና በሀገሪቱ የአትላንቲክ ዳርቻ ባሉ ግዛቶች ሊፈጽሙ ስላሰቧቸው ግንባታዎች በኩራት ተናግረዋል። ሀያ አምስት የተለያዩ ፕሮጀክቶች ናቸው። በሰሜን ምስራቅ በኩል ከቦስተን እስከ ዋሽንግተን ዲሲ የሚደረጉ ግንባታዎች ናቸው። መዋለ ነዋይ በአገር ውስጥ ለመዋል ያለመው አጀንዳዊ አካል ነው። የባይደን የሰኞ ውሎ እና የትረምፕ የሰኞ ውሎ ለየቅል ነበር። ትረምፕ ትናንት የዋሉት ሀብታቸውን አጋነው በማቅረብ ከባንኮች የማይገባ ጥቅም አግኝተዋል በሚል ለቀረበባቸው ክስ መልስ ለመስጠት ኒውዮርክ በሚገኝ ፍርድ ቤት ነበር። በአራት የተለያዩ ግዛቶች ዘጠና አንድ በሚሆኑ የተለያዩ ጉዳዮች የቀረቡባቸው ክሶች የፖለቲካ ክሶች እንደሆኑ ትረምፕ ተናግረዋል። በህዝብ አስተያየት መመዘኛ ያገኙት ቁጥር አነስተኛ ነው። ኒውዮርክ ታይምስና ሲቢኤስ ያወጡትን አይታችኋል። በሁሉም ቦታ እየመራሁ ነው። ነገር ግን አሁን የሚፈጸምብኝ ፍትሐዊ ያልሆነ ነገር ነው። ይህ በምርጫ ጣልቃ መግባት ነው። የሚያሳዝን ነው። የህዝብ አስተያየት ሰብሳቢዎቹ እንደሚሉት የአሜሪካውያኑ ድምፅ ሰጪዎች ግራ መጋባትና ከራሳቸው ጋር ቅራኔ ውስጥ መሆናቸው ሊገርመን አይገባም። ነገር ግን አንዳንዶቹ አስተያየት ሰብሳቢዎች ደግሞ አዲስ በወጣው የህዝብ አስተያየት መመዘኛ ውጤት ላይ ጥያቄ ያላቸው አሜሪካውያን በዚህ ሳምንትም የግዛትና የአካባቢ ተወካዮችን ለመምረጥ ወደ ምርጫ ጣቢያ ያመራሉ። የዲሞክራሲያዊ የህዝብ አስተያየት ሰብሳቢው ማርክ ሜልመን ዲሞክራሲያዊ የበላይነት ለእስራኤል የተሰኘ ተቋም መሪም ናቸው። ሪ ባለፉት ዓመታት የአሜሪካን ፖለቲካ ትኩረት ሰጥቶ የተከታተለ ሰው እንደሚገምተው ተቀራራቢ ፉክክር ነው የሚኖረው። የህዝብ አስተያየት መመዘኛዎች በተደጋጋሚ እንዳሳዩት ፉክክሩ ተቀራራቢ ነው የሚሆነው። ይህኛው አዲስ የወጣው ህዝብ አስተያየት መመዘኛ ግን ከሌሎቹ ወጣ ያለ ነው። በየግዛቶቹ ለትረምፕ የበለጠ ድጋፍ እንዳለ ነው የሚያመለክቱት። ሜልማን ጨምረው እንዳሉት አዲስ የወጣው የህዝብ አስተያየት በእስራኤልና ሐማስ እየተካሄደ ባለው ጦርነት ላይ ተመሳሳይ አቋም እንዳለ አመልክቷል። ሁለቱም መሪ ፕሬዝደንታዊ ተፎካካሪዎች እስራኤልን ይደግፋሉ ባይ ናቸው። በርካታ ተንታኞች እንደሚሉት ደግሞ ከምርጫው እጅግ ቀደም ብለው የሚሰጡ ግምቶች ጠቃሚ አይደሉም። በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካዊ አስተዳደር አስተማሪው ታድ ቤልት በዚህ ላይ የሚያክሉት የሚያክሉታል በባይደን የምርጫ ዘመቻ ውስጥ ያነጋገርኳቸው ሰዎች እንደሚሉት አንደኛ፣ የህዝብ አስተያየቱ ከምርጫው ቀን እጅግ ረዥም ጊዜ ቀደም ብሎ የተሰበሰበ ነው። ሁለተኛ፣ እነርሱ እንደሚያስቡት ዋናው አጠቃላይ ምርጫ በሚደረግበት ወቅት ለድምፅ ሰጪዎች የሚቀርበው አማራጭ በትረምፕና በባይደን መካከል ነው የሚሆነው። ሰዎች በትረምፕ አስተዳደር ወቅት ወደ ነበረው ውጥንቅጥ ዘመን መመለስ አይፈልጉም። በመሆኑም ባይደን ያሸንፋል ባይ ናቸው። ባይደን በትረምፕ ይሸነፋለሁ ብሎ ያስብ ይሆን? የባይደን የምርጫ ዘመቻ ቡድን ለቪኦኤ በላከው የጽሑፍ መልስ አዲስ የወጣው የህዝብ አስተያየት መመዘኛ እንደማያሳስበው ገልጸዋል። የአሜሪካ እንግዱን አመሰግናለሁ። አሁን ወደ ኢትዮጵያ ትግራይ ክልል እናቀናለን። በትግራይ ክልል የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ከተፈተኑ ተማሪዎች 66.96 በመቶ ተፈታኞች ከግማሽ በላይ ነጥብ ማስመዝገባቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ግዑሽ አስታውቀዋል። የቢሮው ኃላፊ የተሻለ ሲሉ የገለጹትን የፈተና ውጤት ማስመዝገብ የተቻለው ቀደም ሲል ተማሪዎቹ የአስረኛ ክፍል ሀገር አቀፍ ፈተናን ወስደው ያለ ፈተና መቀመጥ ከሚገባቸው ዕድሜ በአራት ዓመት ዘግይተው በመፈተናቸው የተማሪዎቹ ብስለት በመጨመሩ እንደሆነ ኃላፊው አስረድተዋል። የዚህን ጉዳይ ዝርዝር ሙልጌታ ጽባ ይነግረናል። በትግራይ ክልል ከመስከረም 29 ቀን እስከ ጥቅምት 2 ቀን 2016 ዓ ም የተሰጠው የ12ኛ ክፍል ብሔራዊ መልቀቂያ ፈተና ይፋ ተደርጓል። የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ ለአሜሪካ ድምፅ በሰጡት ማብራሪያ ለፈተናው ከተቀመጡት አጠቃላይ ተማሪዎች 66.96 በመቶዎቹ ከግማሽ በላይ ነጥብ እንዳስመዘገቡ ገልጸዋል። በተፈጥሮ ሳይንስ ተፈተኑ ከ700 በተመዘነው የተፈጥሮ ሳይንስ ፈተና 300 እና ከዚያ በላይ ያስመዘገቡ ተማሪዎች 73 በመቶ ናቸው። ከ600 በተመዘነው የሆነው የማህበራዊ ሳይንስ ፈተና ከ300 በላይ ነጥብ ያላቸው 51.38 በመቶ ናቸው። በጠቅላላ መስፈርቱን አሟልተው ለፈተና ብቁ ከሆኑ ተማሪዎች 66 66.96 በመቶዎቹ ከግማሽ በላይ ውጤት አምጥተው ወደሚቀጥለው የትምህርት ደረጃ አልፈዋል። ውጤታቸው ይፋ የተደረገው የዘንድሮ ተፈታኞች በወቅቱ ተመዝነው ቢሆን የአራተኛ ዓመት ተማሪዎች ሊሆኑ የሚችሉ እንደነበሩ ኃላፊው ተናግረዋል። ፈተና ከወሰዱ ተማሪዎች 27ቱ ከ600 በላይ ውጤት ማስመዝገባቸው አክለው ገልጸዋል። 657 ነጥብ በማስመዝገብ ከፍተኛ ውጤት ያገኘው ሙሴ ኪዳነ የተባለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ይህ ውጤቱ ተስፋ በማድረግና በጥረት የተገኘ እንደሆነ ሙሴ ያስረዳል። በውጤቱ ደስተኛ ነኝ። መፈተን ከሚገባኝ ጊዜ በአራት ዓመት ዘግቼ ነው የተፈተንኩት። በአሁኑ ወቅት የአራተኛ ዓመት የዩኒቨርሲቲ ተማሪ እሆን ነበር ማለት ነው። ከፍተኛ ውጤት ማስመዝገብ የቻልኩት በተስፋ ነገሮች ይለወጣሉ በሚል እምነት ስለሰራው ነው። ለፈተናው እንድንዘጋጅ ከአራት ወራት በላይ ዕድል ተፈጥሮልናል። በጊዜውም በሚገባ ለፈተናው ስዘጋጅ ነበር። ችግርና መሰናክል ሊያጋጥም ይችላል። ሆኖም የሚቻለውን ያህል በሚያዋጣው መንገድ በመጠቀም ለውጥ ለማምጣት ጥረት ማድረግ ወደ ስኬት ያደርሳል። በሀገር አቀፍ ደረጃ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ተማሪዎች ማለፊያ ነጥብ ማግኘት የቻሉት ሶስት ነጥብ ሁለት በመቶ ብቻ ናቸው። በትግራይ ክልል ግን 66 ነጥብ 96 በመቶ ለማለፍ የቻሉት እንዴት ነው? በሚል የተጠየቁት ኃላፊው ዶክተር ኪሮስ ንጽጽሩ ከመነሻው አግባብነት እንደሌለው ይተቻሉ። ምክንያቱም ሲያስረዱ በትግራይ ክልል ለፈተና የተቀመጡት ተማሪዎች ቀደም ሲል የ10ኛ ክፍል ሀገር አቀፍ ፈተና ተፈትነው የመሰናዶ ትምህርት የወሰዱ እንደሆኑ አስታውሰው በአሁኑ ጊዜ የአስረኛ ክፍል ፈተና መቅረቱን ጠቅሰው ተፈታኞቹ በራያ፣ በመቀለ፣ በአድግራትና በአክሱም ዩኒቨርሲቲዎች ገብተው ከፍ ያለ ዝግጅት ሲያደርጉ እንደቆዩ ገልጸዋል። ህይወት ታይ ምኳኑ ብዙሓሸ መልክዕ ኣብ ዝርድእሉ ህይወት ምን እንደሆነ በሚረዱበት ትኩረት ለማድረግ በማይቸገሩበት ዕድሜ ላይ ሆነው ፈተናውን የወሰዱት በደረሰባቸው ችግር መድረስ ከሚገባን ደረጃ ወደ ኋላ ቀረን በሚል ቁጭትና ወኔ በአጭር ጊዜ ስለተዘጋጁ እንደዚሁም በዩኒቨርሲቲዎች ገብተው ዝግጅት ስላደረጉ የተሻለ ውጤት አስመዝግበዋል። ፈተናው አሁን በሀገሪቱ እየተሰጠ ካለው ስርዓት ልዩነት አልነበረውም። በዩኒቨርሲቲ ቅጥር ግቢ ገብተው በፌዴራል ፖሊስ እየተጠበቁ ከሌሎች ክልሎች በተላኩ ፈታኞች ነው የተከናወነው። የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መምህር ጸጋይ ገብረ መድህን በበኩላቸው በክልል ደረጃ ከ600 በላይ ውጤት ካመጡ 27 ተማሪዎች አስራ ዘጠኙ የትምህርት ቤቱ ተማሪዎች እንደሆኑ ገልጸዋል። ተማሪዎቻችን ከመጀመሪያ ጀምሮ በ2012 እንዲፈተኑ ነው ተዘጋጅተው የነበሩት። አሁን ለሶስት ዓመት ከትምህርት ርቀው ቆይተዋል። አሁን ግን በሰኔ ወር 2015 ዓ ም ትምህርት ቤቱ የነበረውን ችግር ጥገና አድርገን አስገብተናቸዋል። ከዛ 53 ሴት በ53 ወንድ ተማሪዎች ጠቅላላ መቶ ስድስት ተማሪ ነው ወደ ፈተና እያዘጋጅ ናቸው የነበረው። ስለዚህ ከነዚህ ከባለፈው ዓመታት የተሻለ ውጤት ነው የተመዘገበው። ተማሪዎች ደግሞ በደንብ እያጠኑ ነው የነበሩት። ለምሳሌ ላይብራሪ የተጠቀሙ ነው የነበሩት። ትምህርቱ እንደገና እንደ በክለሳ መልክ እየተሰጣቸው ነው የነበረእና በዚህ ዝግጅት እኛ ደግሞ ጥሩ ውጤት እንድጠብቅ ነበር። ውጤቱ ደግሞ ከሁሉም የበለጠ በዚህ አመት ከስድስት መቶ በላይ ያመጣ አስራ ዘጠኝ ተማሪዎች አሉ። ከነዚህ ሰባት ሴቶችና አስራ ሁለት ወንዶች። የትምህርት ቤቱ ሪከርድ በብዙ ነው የተሻሻለው። ከስድስት መቶ 57 655 646 እስከ 635 ባለፈው አመታት ለብዙ አመታት ተይዞ የነበረ ሪከርድ 631 ነው። በሴቶች ደግሞ 621 ነበር። አሁን በሴቶች 624 ነው። እንትን የሆነ ስለዚህ በዚህ ትምህርት ቤት በቃ የተሻለ ውጤት እንዲያመጡ እየተዘጋጀን መምህሩ የሚሆን ጠቅላላ የትምህርት ቤቱ ኮሚኒቲ በጠንክሮ እየሰራ ነው። ትምህርት ቤቱ ካስፈተናቸው አንድ መቶ ስድስት ተማሪዎች እስካሁኑ የዘጠና ስምንቱ ተማሪዎች ውጤት ታውቋል ያሉት ርዕሰ መምህሩ፣ የቀሩት ስምንት ተማሪዎች ውጤት ግን በስም አጻጻፍ ግድፈት እስካሁን አልታወቅም እርሱ እንዲስተካከል እየሰራነን ብለዋል። በቀጣይ ትምህርት ቤቱ የተሻሉ ተማሪዎችን ለማፍራት ጠንክሮ እንደሚንቀሳቀስ መምህር ጸጋይ አመልክተዋል። ተማሪዎቹ ለብዙ ዓመታት ነው ከትምህርት ርቀው የቆዩት። ግን መጀመሪያም የምንጠብቃቸው ተማሪዎች ነበሩ። የተሻሉ ባቾች ብለን ነው የምናምነው። ስኮላርሽፕ ያገኙ ተማሪዎች አሉ። አዲስ አበባ ሄዶም የተፈተኑም ከነዚህ ባች ከስድስት መቶ በላይ የመጡ ሁለት ተማሪዎች አሉ፣ ባለፈው የተፈተኑ ተማሪዎች። ስለዚህ እዚህ ከገቡ በኋላም በሁለት ሽፍት ከፍለን እያስተማርናቸው ነው የነበረ የአስራ አንደኛውም ሳይቀር የአስራ ሁለተኛውም በኮሮና ተቋርጦ የነበረ ትምህርት በሁለተኛ ሰሚስተርም እዚያ አስገብተን ለተከታታይ ሶስት ወር የበለጠ ትምህርት እየሰጠናቸው ነበር። ተማሪዎቻችን ውጤታማ ሆነው እንዲቀጥሉ በቃ የነበረውን የያዝነውን እቅድ አጠናክረን በመቀጠል ተማሪዎች ለበለጠ በሞራል ተነሳስተው ለተጎዳ ህብረተሰብ እንክሳለን ብለው ሁሌም ስለሚነጋገሩ እርስ በርሳቸው ተማሪዎች እየተጋገዙ ጥሩ ውጤት እንዲያመጡ እየሰራን ነው። ለምሳሌ የኢንተርኔት አክሰስ እያገኙ ነው አሁን በተወሰነ መልኩ ዋይፋይ እዚ ዘርግተን የነበረውን አጠናክረን እንቀጥላለን። በመቀለ ከተማ የሚገኙት አፄ ዮሐንስና አድ ሀቂ የተባሉ የሁለተኛ ደረጃ ትምህርት ቤቶች በብሔራዊ መልቀቂያ ፈተና ያስመዘገቡትን ውጤት ለመጠየቅ ጥረት ባደርግም እስካሁን የተሟላ መረጃ የለንም የሚል ምላሽ ሰጥተውኛል። የክልሉ ትምህርት ቢሮ ኃላፊ በበኩላቸው በጦርነቱ ምክንያት ማስረጃቸው የጠፋ ተማሪዎች በመኖራቸው የተሟላ ማስረጃ የሌላቸው ተፈታኞች እንዳሉ ተናግረዋል። በዚህም ፈተና የወሰዱ ተማሪዎች የትምህርት ማስረጃ እየተጣራ እንደሚገኝ ጠቅሰው በአጭር ጊዜ ውስጥ በማጣራት የተማሪዎቹን ቁጥር ይፋ እናደርጋለን ብለዋል። በ2012 ዓ.ም የ12ኛ ክፍል ተማሪዎች የነበሩ እንደሆኑ ከየትምህርት ቤቱ ማስረጃቸው መጣራት የሚያስፈልጋቸው አሉ። ማስረጃ ለማቅረብም አዳጋች የሆነባቸው ተማሪዎችም አሉ። በክልሉ ውስጥ የተፈናቀሉና ከሌሎች ክልሎችም ተፈናቅለው የመጡትንም የማጣራት ስራ ይሰራል። ይህ ብቻ ሳይሆን የአስረኛ ክፍል ማትሪክ ተፈትነው እንዳለፉ ማረጋገጥም ያስፈልጋል። ተፈታኞች በፈተና ጊዜ የተጠቀሙበትን የስማቸውን የፊደል አጻጻፍም ከቀደመው ጋር ማስተያየትም ያስፈልጋል። በዚህ ረገድ የተማሪዎችን ጥያቄ ተቀብሎ የሚያጣራ ኮሚቴ ተቋቁመዋል። ከዚህም የተነሳ ውጤታቸው ተይዞ ይፋ ያልተደረገላቸውን ተማሪዎች መፍትሄ እየሰጠን ነው። በትግራይ ክልል ለ12ኛ ክፍል ብሔራዊ መልቀቂያ ፈተና የተቀመጡ ተማሪዎች ጠቅላላ ብዛት የትምህርት ቢሮው ኃላፊ በይፋ አልጠቀሱም። ሆኖም ባለፈው መስከረም ወር መጨረሻ በክልሉ ከ9500 በላይ ተማሪዎች ለብሔራዊ መልቀቂያ ፈተናው እንደተቀመጡ የኢትዮጵያ የትምህርት ምዘናና የፈተናዎች አገልግሎት መግለጹ ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። አድማጮቻችን፣ አብራችሁን ስላመሻችሁ በእጅጉን አመሰግናለን። የነገ ሰው ይበለን። መልካም ምሽት ናችሁ።